ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኞ ሐምሌ 15 ቀን 2016 ዓ ም ከፖለቲካ ፓርቲዎች አመራሮች ጋር ውይይት አድርገዋል። ሁሉን አቀፍ ጠቀሜታ ባላቸው አገራዊ ጉዳዮች መግባባት መፍጠርን የተመለከተ ውይይት አድርገናል ያሉት ጠቅላይ ሚኒስትሩ ውይይቱ በሚያዝያ ወር ተደርጎ የነበረው ውይይት ቀጣይ አካል እንደሆነም በማህበራዊ የትስስር ገጾቻቸው ገልጸዋል። በጽህፈት ቤታቸው በተካሄደው በዚሁ ውይይት ላይ ከተሳተፉት የፖለቲካ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ አንዱ ነው። የፓርቲው ምክትል መሪ ዮሐንስ መኮንን ውይይቱ በተለያዩ የአገሪቱ ክፍሎች ያሉ ግጭቶችን ጨምሮ በፓርቲዎች በቀረቡ ዘጠኝ ወቅታዊና አገራዊ ጉዳዮች ላይ አተኩሮ የተካሄደ መሆኑን ለአሜሪካ ድምፅ ተናግረዋል። የሰላምና ጸጥታ ጉዳይ ደግሞ ዋናው ነጥብ እንደነበረ ጠቁመዋል። በተለይ ወቅታዊ የሆነው የሰላም እና የደህንነት ጉዳዮች አሉ። ለምሳሌ በየቦታው የምናያቸው በአማራ በኦሮሚያ አካባቢ ያሉ ግጭቶች መንግስት በወደ ሰፊነት በሰጥቶ መቀበል ሀቀኛ የሆነ ጥሪና ለውይይት ግብዣ በማቅረብ በድርድርና በእርቅ ሊፈቱ የሚችልባቸው አማራጩ መንገዶች ካሉ ኤግዞስት እንዲያደርግ በእኛ በኩል ደግሞ ልናግዝ የምንችለው ጉዳይ ካለ ኃላፊነት ለመውሰድ አንድ ውይይት ይሄ ነው። ስለዚህ ግጭቶችን በዘላቂነት ማቆም ዋነኛው አጀንዳ ነበረ በመንግስት በኩል በተደጋጋሚ ግብዣ ቅርብ ያለው እንደሰማችሁት እና ከም እንደታዘባችሁት በውይይት ንመፍታት አሁኑ በሩ ክፍት ነው። በእናንተ በኩል የምታግዙት ካለ ፈቃደኛ ነኝ ብለው አነሳቸው። አንዱ ጉዳይ እሱ ነው። እንደ አቶ ዮሐንስ ሁሉ የሰላም ጉዳይ ውይይት ከተደረገባቸው ዋና አጀንዳዎች መካከል መሆኑን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አመልክተዋል። ሆኖም ፓርቲያቸው በጠቅላይ ሚኒስትሩ ምላሽ እንዳልረካ ይናገራሉ የሚጠበቅ አላገኘንም። በአጠቃላይ ሀገሪቱ ከገባችበት ቀውስ አንጻር፣ አንገብጋቢ ሁኔታ አንጻር እና በተለይ የሰላምና የደህንነት ጉዳይ አቅጣጫ ጭምር ይቀመጥበታል የሚል ነበረ፣ እየጠበቅነው እሱን አላገኘንም። በኦሮሚያም ያለው የጸጥታ ሁኔታ በአማራም ያለው ቀላል ያልሆነ ነገር ነው እና የኢህአፓም ልዩ ትኩረቱ ይሄ ነው። እንዲመለስም ተስፋ ብዙ ተዋይተን ነው ወደዚህ የመጣ ነው። በተለይ በአሁኑ በሚኖረን ስብሰባ ቀደም ብሎም ስለነበር ጥያቄ ሲሰበሰብ የነበረው ስለዚህ፣ እሳቸው ተዘጋጅተው አቅጣጫ አስቀምጠው ይመጣሉ የሚል ነበረ የጠበቅነው ተስፋ። ካልሆነ በስተቀር የሚጨበጥ ነገር ያገኘንበት ስብሰባ ግን አይደለም። በውይይቱ ላይ ካልተገኙ የፖለቲካ ፓርቲዎች መካከል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ይጠቀሳል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና እንደ ወትሮው ሁሉ ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር የሚያደርጉት ውይይት ለውጥ አያመጣም በሚለው አቋማችን እንደቀጠልን ነው ብለዋል። መንግስት የኢትዮጵያን ችግሮች በቁርጠኝነትና በሀቀኛ ድርድር ለመፍታት ዝግጁነት የለውም ያሉት ፕሮፌሰር መረራ በውይይቱ ያልተሳተፉበትም ምክንያት ይኸው እንደሆነ ለአሜሪካ ድምጽ አብራርተዋል። ተዋል። ያው በእኛ እምነት ምንድን ነው ኢትዮጵያ ውስጥ ያለው አጠቃላይ የፖለቲካ ቀውስና ገዢው ፓርቲ መልስ ለመስጠት የሚያደርጋቸው አካሄዶች ወዛ ያሻግሩ ቀውሱን ከማስቀጠል ያለፈ ውጤት ያመጣል የሚል ግምት የለን። ስለዚህ የዓለም አቀፍ ተምነት ተመክሮም የኢትዮጵያ ተመክሮም ያው እንደ መጽሐፍ ቅዱስ እንደ ቁራን ስንደግም ኖረናል፣ ግን ፈቀቅ የሚል የለን። ስለዚህ በማይል ጉዳይ ላይ ደግሞ ዝም ብለን ገብተን ማጉል ተስፋ ለኢትዮጵያ ህዝብም ለምንም ላለመስጠት ያው አልተሳተፍንም። ለውጥ ይኖራል ብለንም አናስብም። ችግር በማይፈታ እንደማይፈታም ደግሞ ውስጥ ባናት ብንሳተፍም ምንም አይደለም። ግን እንደማይፈታ እያወቅ እዚያ ውስጥ ገብቶ ዝም ብሎ መንከባለል አስፈላጊ አይደለም። ጠቅላይ ሚኒስትሩ ያው ሌክቸር ያደርጋል፣ እኛ ደግሞ እንደ ጥሩ ተማሪዎች ጥያቄ እንጠይቃለን። ቢበዛ እሱም እድል ላገኘ ላገኙት የተወሰኑ ከዛ በኋላ ያው ውይይት ተብሎ እንሄዳለን። በነዚህ አይነት አካሄድ የትም አንደርስ። የኢዜማ ምክትል መሪ ዮሐንስ መኮንን በበኩላቸው በአገሪቱ ችግሮች ላይ ገዢው ፓርቲ ከተቃዋሚ ፓርቲዎች ጋራ ለመወያየት መዘጋጀቱ በራሱ የሚበረታታ ነው ይላሉ። በተለይ የኢትዮጵያን ፖለቲካ በቅርበት ስለሚከታተል ሰው የኢትዮጵያ የፖለቲካ ኃይሎች የፖለቲካ ፓርቲዎች አለን የሚሉትን አማራጭ ሀሳብ ይዘው በርቀት ከመንግስት ጋራ በጠላትነት ተፈራርጆ ከመታየት፣ መንግስትም በገቡ በወጡ የፖለቲካ ፓርቲዎችን ከማሳደድ አልፎ አንዳንድ የትብብር አጀንዳዎች ሊኖሩ ይችላሉ ብሎ በጋራ ተቀራርቦ ለመነጋገር መጀመሩን በራሱ ይሄ እንግዲህ ሶስተ እንደነገርኩ ሶስተኛ ውይይት ነው፣ ጥሩ እርምጃ ወይም ኢምፕሩቭመንት ነው ብለን እንወስዳለን። ሁለተኛ በአንድ ሀገር ውስጥ ሁሉም ነገር የፉክክር አጀንዳ አይደለም፣ የትብብር አጀንዳዎች አሉ። ስለዚህ ለዩ ፓርቲም ሆነ መንግስት ከተፎካካሪ ፓርቲዎች ጋራ በትብብር የምሰራቸው አጀንዳዎች አሉ ብሎ አብሮ ለመዋየት ፈቃደኛ መሆኑን ከዚህ በፊት ባልተለመደ መንገድ ለመሄድ የተጀመረ ጉዳይ አድርጎ መውሰድ ተገቢ ነው። ከጠቅላይ ሚኒስትሩ ጋራ ከተደረገው ውይይት አስቀድሞ የክልል የፖለቲካ ፓርቲዎች ከክልሎች ርዕሳነ መስተዳድሮችና ከሁለቱ የከተማ አስተዳደሮች ከንቲባዎች ጋራ፣ ሀገር አቀፍ ፓርቲዎችም ከብልጽግና ፓርቲ ምክትል ፕሬዚደንት አቶ አደም ፋራ ጋራ መወያየታቸውንም ለማወቅ ተችሏል። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ።